የኢትዮጵያ መንግስት የውጭ ምንዛሬ በገበያው እንዲወሰን የፖሊሲ ለውጥ ካደረገ አንድ ወር ሆኖታል። ማሻሻያውን ተከትሎ ከቀደመው ጊዜ በተሻለ የውጭ ምንዛሬ ከባንኮች እያገኙ መሆኑን የተናገሩት የአሜሪካ ድምፅ ያናገራቸው በአምራች ኢንዱስትሪ ዘርፍ የተሰማሩ ባለሀብት በዘላቂነቱ ላይ ግን ስጋት አላቸው። እስካሁንም በፖሊሲ ለውጡ ምክንያት የደረሰባቸው ጉዳት እንደሌለ ተናግረዋል። በኢትዮጵያ የኢኮኖሚ ባለሙያዎች ማህበር ከፍተኛ የምጣኔ ሀብት ተመራማሪ የሆኑት ዶክተር አረጋ ሹመቴ በበኩላቸው ባለሀብቶቹ ለምርት ማቀነባበር የሚሆኑ ምርቶችን ቀደም ሲል ከውጭ የሚያስገቡት በጥቁር ገበያ ዋጋ እንደነበረ በመጥቀስ አሁን ባለው ዋጋ ብዙም ላይጎዱ ይችላሉ ይላሉ። ነገር ግን የምንዛሬ ዋጋው ከዚህ በላይ ካሻቀበ ምርቶቻቸውን ወደ ውጭ የሚሸጡበትና ለምርት ከውጭ የሚያስገቡበት እቃ ዋጋ ልዩነት ስለሚራራቅ ምርታማ ሆኖ ለመቀጠል መቸገራቸው አይቀርም እያሉ ነው። አስማማው ነ ተከታዩን ዘገባ አጠናቅሯል። የኢትዮጵያ መንግስት የውጭ ምንዛሬ በገበያው እንዲወሰን የፖሊሲ ለውጥ ማድረጉን ተከትሎ ብሔራዊ ባንክ ይፋ ካደረጋቸው ማሻሻዎች መካከል ምርቶችን ወደ ውጭ የሚልኩ ባለሀብቶችን የተመለከተ ይገኝበታል። ይህም ባለሀብቶቹ ወደ ውጭ ምርቶቻቸውን ልከው የሚያገኙትን ዶላር ለራሳቸው እንዲጠቀሙበት መፍቀድንና የውጭ ምንዛሬ ሲፈልጉም ቅድሚያ አገልግሎት እንዲያገኙ የሚያበረታታ ነው። በልዩ የኢኮኖሚ ዞኖች ውስጥ የሚሰሩ ኩባንያዎች የውጭ ምንዛሬ ገቢያቸውን ሙሉ በሙሉ ለራሳቸው መያዝን ጨምሮ ልዩ የውጭ ምንዛሬ አጠቃቀም መብት ተሰጥቷቸዋል ሲልም ብሔራዊ ባንክ በማሻሻያ ፖሊሲው ላይ ገልጿል። በአባታቸው ሕንዳዊ የሆኑት ኢትዮጵያዊ ባለሀብት ቢጃይን ራሽና ይከር በምህንድስና ማሽኖች ምርት ላይ ተሰማርተው ይገኛሉ። ኩባንያቸው ከባለፈው ጊዜ በተሻለ መልኩ ምንዛሬን ከባንኮች ማግኘት የቻለ መሆኑን ገልጸው የፖሊሲው ለውጥም በአምራች ኢንዱስትሪ የተሰማሩትን ተጠቃሚ ያደርጋል ብለው ተስፋ አድርገውበታል። በአንድ ወር ውስጥ አንድ ሁለት እቃዎች አስመጥቻለሁ። መሽነሪ ለማምረታቸው ግብዓት የሚሆኑ ለነሱ በቀላሉ አግኝቻለሁ። ምናልባት ንግድ ባንክ ላይ ትልቁ ደንበኛ ስለሆንኩ ሊሆን ይችላል ኦር በሌላ መንገድ ወይም ደግሞ ፖሊሲው ባመጣው ከበፊቱ ለየት ባለ መልኩ ፈጠን ነው ብዬ አግኝቻለሁ። ማኑፋክቸሪንግ ዘርፍ ላይ እንዳለ የንግድ ባለቤት ከዚህ በፊት ሀምሳ ፐርሰንት አካባቢ ምርታችንን ከውጭ ነበረ የምናመጣው እና ብዙ ሀስሎች የነበሩበት ፎሬን ከረንሲ በደንብ የማታገኝበት ብታገኝም ደግሞ በጣም ብዙ የሆኑ ኮስቶችን ኢንከር የሚያደርግብህ ኢን ዳይሬክት ለሌላ ገበያ የተጋለጥንበት እንደዚህ አይነት አሰራር ነበረው። ከዚያ አንጻር ውሳኔው ለእኛ ጠቅሞናል፣ ለእኔ ጠቅሞኛል። ምክንያቱም በፊትም ያለው ሬት እንደምንም ብለህ ስራህን ለማቀላጠፍ ስትል የምትሄድበትን ከዛ በላይ ነው የምታደርገው እና መንግስት አንደኛውኑ በገበያ ወስኖ ነገሮችን ይህንን ነገር ማድረጉ ጥሩ ነው፣ ማርኬቱ በራሱ ሊወስነው ይችላል የሚል ግምት አለን። በኢትዮጵያ የኢኮኖሚ ባለሙያዎች ማህበር ከፍተኛ የምጣኔ ሀብት ተመራማሪ የሆኑት ዶክተር አረጋ ሹመቴ በበኩላቸው ባለሀብቶቹ ለምርት ማቀነባበር የሚሆኑ ምርቶችን ቀደም ሲል ከውጭ የሚያስገቡት በጥቁር ገበያ የዋጋ ምንዛሬ እንደነበር በመጥቀስ አሁን ባለው የምንዛሬ ተመንም ብዙ ላይ ጎዱ ይችላሉ ይላሉ። ነገር ግን የምንዛሬ ዋጋ ከዚህ በላይ ካሻቀበ ምርቶቻቸውን ወደ ውጭ የሚሸጡበትና ለምርት ከውጭ የሚያስገቧቸው እቃዎች ዋጋ ልዩነት ስለሚራራቅ ምርታማ ሆነው ለመቀጠል መቸገራቸው አይቀርም ይላሉ። አሁን ላይ ያለው የብሩ ዋጋ ቀደም በጥቁር ገበያ ከነበረው አካባቢ ብዙ ያራቀ ስለሆነ ሸቀጦች ደግሞ ከውጭ የሚመጡት ቀድሞ ዋጋቸው በዛ አካባቢ ሲወሰን ስለነበር፣ በመቶ ሀያ አምስት ብሩ በጥቁር ገበያው አሁን የጨመረ ብዙ ነገር ስለሌለ እነዚህ ከሪፎርሙ አንድ ወር ውስጥ በዚህ አንድ ወር ውስጥ ተጎድተዋል ብዬ አላስብም። ምክንያቱም ዋጋው የጨመረ ነገር የላቸውም። በእርግጥ እየቀጠለ የሚሄድ ከሆነ ዲፕሬሽኑ በጣም እየጨመረ የሚሄድ ከሆነ በጣም ተጎጂ ይሆናሉ። ውድ ዋጋ ያለው ሸቀጥ ስለሚያስመጡ እንደ ግብአት ስለሚጠቀሙ ማለት ነው። አንድ ተጎድተዋል ምላት አሁን ከሪፎርሙ በኋላ ማንኛውም ወደ ሀገር ውስጥ የሚገባ ሸቀጥ ቀረጥ የሚጣልበት በመቶ ምናምን አሁን ባለው የውጭ ምንዛሪ ዋጋ ነው እንጂ ቀደም በነበረው አይደለም። ቀደም ከጥቁር ገበያ ቢገዙ ቀይ ገበያም ቢገዙ የቀረጥ የሚከፍሉት በህጋዊ ገበያው በአምሳ ምናምን ብር ነበር። አሁን ያችን ግን ከፍ ሲያደርግባቸው ወደ መቶ ምናምን ታስቦ ስለሆነ ቀረጥ የሚጣልባቸው በዚህ አኳያ ብቻ በዚህ አቅጣጫ ብቻ ተጎጂ ይሆናሉ። እስካሁን በነበረው ሴናሪዮ ማለት ነው። የውጭ ምንዛሬ ተመን በገበያ ስርዓት እንዲመራ ከተወሰነ አንድ ወር በኋላ የባንኮች የምንዛሪ ተመን አሁንም ከፍ እንዳለ ሲሆን የኢትዮጵያ ንግድ ባንክ ዛሬ ነሐሴ 21 ቀን 2016 ዓ ም ባወጣው የምንዛሬ ተመን አንድን የአሜሪካ ዶላር በ104 ብር ከ60 ገዝቶ በ116 ብር እየሸጠ ይገኛል። ባለሀብቱ ቢጃይ ኒራሽ ናይከር ለአምራች ኢንዱስትሪ የሚያስፈልገው ምንዛሬን በተሻለ ሁኔታ ማግኘት የሚቻለው ባንኮች በቂ የውጭ ምንዛሬ ክምችት ሲኖራቸው መሆኑን አንስተው ዘላቂነቱ ላይ ስጋታቸውን ይገልጻሉ። ይሄ ነገር በዚሁ ሊቀጥል ይችላሉ ወይ? ምክንያቱም በምናወጣው ልክ፣ በሚሰጠን ልክ የሚገባ ደግሞ ያስፈልጋል። በእውኑ እየገባ ነው ወይ የሚለው ምናልባት እሱ እኛ ባናየውም ምናልባት ሌላ ሰው ሊያየው ይችላል። አንድ እሱ ነው። ሌላው ሰላም ነው። ተንቀሳቅሰህ ስትሰራ ፕሮዳክቲቭ ወይም ምርታማ ትሆናለህ። ምርታማነትህ የሚጨምረው የግድ ይሄ ስለሆነ ብቻ ሳይሆን ሰላሙ ስለሚኖር ነው። ሰላሙ በደንብ የሚኖር ከሆነ አብዛኛው ሰው ምርታማ ይሆናል። እንቅስቃሴው ይጨምራል። ምርት ይጨምራል። ኤክስፖርት የምናደርገው ሊጨምር ይችላል። ወደ ውጭ የምንልከው ሊጨምር ይችላል። እኛም ደግሞ ልንነቃቃ እንችላለን። እና ይሄ አንዱ ስጋት ነው። ሰላም ካለ ይሄኛው ምናልባት ማርኬቱ ወይ ገበያው እንዲወስኑ ነው የተደረገው። የውጭ ምንዛሬ ስትራቴጂ ቀጣይነት ሊኖረው ይችላል። የአሜሪካ ድምፅ የፖሊሲ ለውጡን ተከትሎ ዘርፉን በተመለከተ የኢንዱስትሪ ሚኒስቴር እየሰራቸው ባሉ ስራዎች ዙሪያ የተቋሙን ኃላፊዎች ለማናገር ጥረት ቢያደርግም ሊሳካ ባለመቻሉ ማካተት ሳይችል ቀርቷል። ይሁንና በይፋዊ የተቋሙ የማህበራዊ ትስስር ገጹ ሚኒስትሩን አቶ መላኩ አለበለን ጠቅሶ በወጣው ዘገባ የአምራች ኢንዱስትሪው የገበያ ድርሻ በአሁኑ ወቅት 39 በመቶ መድረሱን ገልጸው ተቋማቸው ከውጭ የሚገቡ ምርቶችን መተካት ላይ ትኩረት ሰጥቶ እየሰራ መሆኑን ተናግረዋል። በዘንድሮ ዓመትም 2.8 ቢሊዮን ዶላር የሚያወጡ ከውጭ የሚገቡ ምርቶችን በሀገር ውስጥ መተካት መቻሉን ገልጸዋል። የሀገር ውስጥ ምርቶችን ማበረታታት ለኢኮኖሚ አስፈላጊ መሆኑን የሚናገሩት ዶክተር አረጋ ሹመት በበኩላቸው ይህ ግን ብዙ ጊዜ ፍላጎቱና አቅርቦቱ ባለመጣጣሙ ምክንያት ስኬታማ ሲሆን አይታይም ይላሉ። ዋጋው በእጅጉ እየተወደደ እየተወደደ የሚሄድ ከሆነ ከውጭ የሚመጣው ምርት ሳትወድ በግድም እየቀነስከው ትሄዳለህ። ኮንሰምሽንን ራዘር በሀገር ውስጥ ምርቶች ላይ ፎከስ እንድታደረግ ያደረግሃል። ይህን ችግሩ ምንድን ነው? አሁን ያለው ፖፑሌሽኑ ዲማንዱ፣ ና ሀገር ውስጥ የሚመረተው ሸቀት አብዛኞቹ ከፍላጎት አንጻር ሲታዩ ብዙም ፍላጎትን የሚያሟሉ አይደለም። አቅርቦቱ እንደ ፍላጎቱ ያህል አይደለም። አብዛኞቹ የኢንዱስትሪ ምርቶች ላይ እንጂ አቅርቦቱ የሚኖር ከሆነ ፍላጎቱ ከፍተኛ የሆነ ህዝብ ነው ያለው። መቶ በሰላሳ ሚሊዮን ህዝብ ያላት ሀገር ከፍተኛ ዲማንድ አላቸው ከሚባሉ ኢኮኖሚዎች አንዱ ነው እና ከውጭ የሚመጡት ሰክሰስ ሊዋጋቸው እየጨመረ የሚሄድ ከሆነ የሀገር ውስጥ እሸቀጦችን ፍላጎት ይጨምራል። ከዛ ውጭ ደግሞ ዋጋው አሁንም በምንዛሬው መውረድ ምክንያት ከውጭም ያሉ የእኛን ሸቀጦች ተጠቃሚዎች ፍላጎታቸው ከፍ እንዲል ያደርጋል። ምክንያቱም በርካሽ ነው የሚያገኟቸው የእኛን ሸቀጦች። ስለዚህ የሀገር ውስጥ ፍላጎቱም ከፍተኛ ነው፣ እሱም ለማሟላት ይሄዳል። የውጭ ምርቶችም ከፍ ስለሚል ዋጋቸው፣ ሰው ከውጭ ይልቅ ወደ ሀገር ውስጥ ሊዞር ይችላል። የውጭ ተጠቃሚዎችም እንደዚሁ ምን ሊሆኑ ይችላሉ? ከራሳቸው ምርት ይብን ረከስ ያለ ምርት ሊያገኙ ይችላሉ። እኛ ሀገር ላይ ማለት ነው። መንግስት ምንዛሬም በተመለከተ ያደረገውን የፖሊሲ ለውጥ ተከትሎ የአምራች ኢንዱስትሪ በኢኮኖሚው ላይ ያለው ድርሻ እንዲያድግ አሰራሮችን ቀልጣፋ ማድረግና ሀገራዊ ሰላም ማሻሻል ላይ ትኩረት አድርጎ ሊሰራ እንደሚገባ የምጣኔ ሀብት ባለሙያው ዶክተር አረጋ ይመክራሉ። አንድ ኢንቨስትመንት፣ አንድ ኢኮኖሚ፣ አንድ ማኑፋክቸሪንግ በትክክል ይሰራ ዘንድ መሰረተ ልማቶቹ የተሟሉለት መሆን አለባቸው። መሰረተ ልማቶች ሲባሉ ፊዚካል መሰረተ ልማት የምንለው አለ። ደግሞ የማይዳሰሰው አስተዳደራዊ መሰረተ ልማት የሚባል ነገር አለ። እነዚህ በኢትዮጵያ ከጊዜ ወደ ጊዜ እየተሻሻሉ ሳይሆን እየደከሙ ወይም እያነሱ አይነት ነገር እየሆኑ ናቸው። መሰረተ ልማት የሚታይ የሚዳስስ መሰረተ ልማት የምንላቸው እነ መንገድ፣ እነ ውሃ፣ መብራት አይነት ነገሮች ያለመቆራረጥ በትክክል ለተጠቃሚው፣ ለአምራቾቻችን መድረስ መቻል አለባቸው። የማይዳሰሰው መሰረተ ልማት የምንለው አስተዳደራዊ ነገሮች የሙስናው በተለይ በተለይ ደግሞ አሁን ላይ ባለፉት ሁለት ሶስት ዓመታት እየታያለው የሸቀጦችንም የምርቶችንም እንደልብ እንቅስቃሴ ገደብ በእጅጉ እየወሰነ ያለው የአገሪቱ የሰላም ሁኔታ በጣም በጣም ወሳኝ ነገር ነው። ማንም አሁን ምንድን ነው የሚደረገው ቱሪዝምን ለማስፋፋት ስራዎች ተሰሩ ይባላል። የውጭ ባለሀብቶችን ለመሳብ ነው እንዲያደረግ ነው ይባላል። የውጭ ባለሀብትም ቱሪስትም ምንም ምንም ወደ ሀገሪቱ ሊመጣ የሚችለው የሀገሪቱ ገጽታዋ የተስተካከለ ሲሆን ነው። አሁን ባለው ሁኔታ እንኳን ከውጭ ሰው ሊመጣ ይቅርና ወይ እንኳን ከውጭ ባለሀብቶች ሊመጡ ይቅርና የሀገር ውስጥ ባለሀብቶችም እንዴት አድርገው ሀብታቸውን ማውጣት እንዳለባቸው ነው የሚያስቡት እና አሁን ያለው በሰርተ ልማት የሚዳሰሰው የማይዳሰሰው መሰረተ ልማት በተስተካከለ መልኩ ለአምራቾቻችን መድረስ መቻል አለበት። ያን ጊዜ ነው ኢንዱስትሪዎቻችን ቢያንስ ከጊዜ ወደ ጊዜ እንኳን እየተሻሻለ ሊሄድ የሚችል የምርት ሂደት ሊኖራቸው የሚችለው ይህ ከመንግስት የሚጠበቀው በአምራች ኢንዱስትሪ ዘርፍ ላይ የተሰማሩ የሀገር ውስጥ ባለሀብቶችም የኢትዮጵያ ኢኮኖሚ ለውጭ ባለሀብቶች ክፍት እየተደረገ መሆኑን በመረዳት አለም አቀፍ ተወዳዳሪነታቸውን ማሳደግ ላይ ትኩረት አድርገው ሊሰሩ እንደሚገባም ባለሙያው መክረዋል ለአሜሪካ ድምጽ አስማማዬ ነው ዋሽንግተን ዲሲ